ሐምሌ 8 2004 ዓ ም በመኪና አደጋ በሞት የተለየን ጋዜጠኛ ታደሰ እንግዳው ዛሬ ጀርመን ቦን ከተማ በሚገኘው የዶቸቨለ ራዲዮ ጣቢያ ሕንፃ ውስጥ ቋሚ የማስታወሻ ሰሌዳ ታስበዋል። ዶቸቨለ በዋና መስሪያ ቤቱ ሕንፃ መግቢያ ላይ አዲስ ባሰራው ሰሌዳ ላይ ጋዜጠኛ ታደሰ እንግዳውን ጨምሮ ስራ ላይ ሳሉ በአደጋ አሊያም በአሸባሪ የተገደሉ ሌሎች አምስት የዶቸቨለ ጋዜጠኞች ስም ሰፍረዋል። ከ30 በላይ ቋንቋ በሚሰራጭበት የተደረገበት ዋና ጣቢያ ህንጻ ላይ የተሰራው መታሰቢያ በይፋ በተመረቀበት ስነ ስርዓት ላይ በርካታ ጋዜጠኞች፣ የጣቢያው ሰራተኞች፣ ባለስልጣናት ተገኝተዋል። የማስታወሻ ሰሌዳውን መርቀው የከፈቱት የዶቸበለ ዋና ስራ አስኪያጅ ፒተር ሊምቡርግ ስራቸውን በትጋት ሲሰሩ የነበሩ ወንድሞቻችን ዘላለም ይታወሳሉ ሲሉ ተናግረዋል። የህሊና ጸሎትም ተደርጓል። ከ1996 ዓ ም ጀምሮ ለዶቸ በለ የአማርኛው አገልግሎት ሲዘግብ የቆየው ባልደረባችን ጋዜጠኛ ታደሰ እንግዳው ባለትዳርና የሶስት ወንዶች ልጆች አባት ነበር።